በሀገሪቱ ምጣኔ ሀብት መላሸቅ በሚሰነዘርባቸው ሂስ ምክንያት የጋና ማዕከላዊ ባንክ ገዢ ዛሬ በገዛ ፈቃዳቸው ስልጣናቸውን ለቀዋል። ከሀገሪቱ ዋና ከተማ አክራ ፍራንቼስካ ፎርሰን ተከታዩን ዘገባ አስተላልፋለች፣ ትዝታ በላቸው ታቀርበዋለች። ሄንሪ ኮፊ ዋምፓ የአገሪቱን ዓመታዊ የበጀት መጓደል፣ እያሻቀበ የሄደውን የዋጋ መናር የጋናን ምንዛሪ ዋጋ እየቀነሰ መሄድና እየተከመረባት ለሄደው የውጭ ዕዳ መፍትሄ እንዲሹ ነበር። እንደ አውሮፓ አቆጣጠር በ2012 ዓ ም የተሾሙት ዋምፓ አራት ዓመት ሊያገለግሉ ነበር የተሾሙት። ሆኖም አንዳንዶች ስራቸው አስቸጋሪ መሆኑን ቢያምኑም ሂስ ስለሚሰነዘርባቸው ሹመታቸውን ለማጠናቀቅ ገና አራት ወር ሲቀራቸው ስልጣን ለቀዋል። የጋና ኢኮኖሚ ጠበብት ፍሌክስ አሴንቴ አዲሱ የማዕከላዊ ባንክ ገዢ በድፈት የመንግስትን ወጪ የሚቆጣጠር ሰው መሆን አለበት ይላሉ። በእርግጥ በእግራቸው የሚሾመው ሰው መንግስት ይህ ይከፈል ያ ሲላቸው ይህን ወጪ ማውጣት አልችልም፣ ገንዘብ የለም ማለት መቻል አለበት። ዋምፓ በ2012 ስልጣን ሲይዙ ጋና ከፍተኛ የበጀት መጓደል ውስጥ ነበረች። በዚያን ዓመት አገሪቱ አዲስ የምርጫ ቆጠራ ስርዓት ከመዘርጋት በተጨማሪ ለምርጫው ከፍተኛ ወጪ አድርጋለች። በጋና የፊታችን ህዳር ወርም ሌላ ምርጫ ስለሚካሄድ ከፍተኛ ወጪ ይጠበቃል። አሳሳቢ የኢኮኖሚ ጉዳዮች የአገሪቱ ገንዘብ ዋጋ መቀነስ እና የዋጋ መናር ናቸው። አንድ አገር የምንዛሬዋን ዋጋ መተመን የምትችለው የምታመርተውን የግል ነጋዴዎች ወደ ውጭ መላክ ሲችሉ ነው ይላሉ የኢኮኖሚ ጠበብት። የጋና ፕሬዝደንት ቋሚ የማዕከላዊ ባንክ ገዢ እስከሚሾሙ የሄንሪ ኮፊ ዋንፓ ምክትል የነበሩት ሚልሰናራ በጊዜያዊነት ያገለግላሉ።